ቮይስ ኦፍ አሜሪካ ስልሳ አራት ህጋዊ ፈቃድ የሌላቸው ኢትዮጵያውያን ፍልሰተኞች ሞዛምቢክ ውስጥ በተሽከርካሪ በሞጓዝ ላይ እያሉ ታፍነው ሞቶ እንደተገኙ የታንዛኒያ መገናኛ ብዙሃን ዘግበዋል። ታንዛኒያ የሚገኘው የኢትዮጵያ ኤምባሲ ጉዳዩን እየተከታተለ መሆኑን ተናግረዋል። የናይሮቢ ዘጋቢያችን ገልሞ ዳዊት ዝርዝር ዘገባውን ያቀርባል። ወደ ደቡብ አፍሪካ በህገ ወጥ ያመሩ እንደነበሩ የተነገረው 64 ኢትዮጵያውያን በደቡብ አፍሪካዊቱ ሀገር ሞዛምቢክ ሞቶ መገኘታቸው ታውቋል። ኢትዮጵያውያኑ በሞዛምቢክ የፍልሰተኞች መተላለፊያ ከተማ መሆኗ በተነገረው ሞዋቴዜ ከተማ በተሸፈነ እቃ ጫኝ ተሽከርካሪ ስጓዙ እንደነበረ የተነገረ ሲሆን በዚህን ጊዜ የሞዛምቢክ የክልል ጠባቂዎች ተሽከርካሪውን ባስቆሙበት ወቅት 78 ሆነው ተሳፍሮ ከነበሩ ኢትዮጵያውያን 64ቱ ሞቶ እንደተገኙ የሀገሪቱ መገናኛ ብዙሀን ዘግበዋል። በታንዛኒያ የኢትዮጵያ ሚስዮን ዲፕሎማት አቶ ቴዎድሮስ ግርማ ኤምባሲው ስለ ኢትዮጵያውያኑ ሞት መረጃ እንደደረሰው ገልጸዋል። ዜናውን ሰምተናል። ሶስት አራት ሰዎች መሞታቸውን፣ ሶስት አራት ሰዎች በህይወት መትረፋቸውን፣ አጠቃላይ ሰባት ስምንት ሰዎች መሆናቸውን የሚጠቅስ ዜናዎች አይተናል። ኢትዮጵያውያኖች ዝም ተመሳሳይ መረጃ እዛ ሞዛምቢክ ውስጥ ያሉ ሚዲያዎች አውጥተዋል የሚል ነገር አድርሰውናል። በአሁኑ ሰዓት በዚህ አካባቢ ላይም ተንቀሳቅሰ እንደፈለግ መረጃዎችን ለማግኘት እና በአካል ሄዳ ነገሮችን የማጣራት እድሉ የለም። በኮሮና ቫይረስ ምክንያት አብዛኛዎቹ ሀገሮች ድንበራቸውን ዘግተዋል እና ከባድ ነው። አውሮፕላን በረራዎች ብዙ ቦታ ቆመዋል እና ያኛው ደግሞ ሌላ ሀገር ላይ ነው አበን ያደገው እና እዛ ሄደን ለማጣራት አሁን የሚያመች ሁኔታ የለንም። ግን ማጣራት ስራውን ጉዳዩ ከሚመለከታቸው አካላት ጋር ሆነን የምናጠራ ይሆናል። አቶ ቴድሮስ ዳሬ ሰላም ያለው የኢትዮጵያ ቆንሲላ በታንዛኒያ በሚገኘው የሞዛምቢክ ኤምባሲ በኩል የሞዛምቢክ መንግስት ኃላፊዎችን ለማግኘት ጥረት ላይ ነውም ብለዋል። አክለውም የታንዛኒያዊ የኢትዮጵያ ሚስዮን አዲስ እንደመሆኑ በአካባቢው ከሚገኙ የኢትዮጵያ ቆንሲላዎች ጋር ስለ ኢትዮጵያያኑ ሞት ምክክር ላይ መሆናቸውንም ጠቁመዋል። መገናኛ ብዙሀን የሞዛምቢክ የመንግስት ኃላፊዎችን ጠቅሰው ለ64ቱ ኢትዮጵያውያን ሞት ምክንያት መታፈን መሆኑን ገልጸው መኪናውን ያስቆሙት የከላ ጠባቂዎች በሕይወት የተረፉት ኢትዮጵያውያን የድረሱልን ጥሪ ለማሰማት የተሽከርካሪውን ሽፋን በኃይል ይመቱ እንደነበረ ዘግበዋል። የሞዛምቢክ መንግስት የኢትዮጵያኑ ሞት መንስኤ የሚጣራ ይሆናል ሲልም ገልጸዋል። ለአሜሪካ ድምጽ መልሙ ዳዊት ከናይሮቢ